በደቡብ ብሔረሰቦች ህዝቦች ክልላዊ መንግስት የቁጫ ህዝቦች ያነሱትን በቋንቋና በባህል እንዲሁም የራስ ገዛ አስተዳደር ጥያቄ ተከትሎ ሰዎች እየታሰሩ መሆኑን አንድ በዋስ ከእስር የተፈቱ ግለሰብ ለአሜሪካ ድምፅ ገልጠዋል። የወረዳው አስተዳዳሪ በጉዳዩ አንድም እስር አልተፈጸመም ይላሉ። መለስካቸው አማሃ ለደህንነቴ እሰጋለሁና ስሜ ይፋ አይውጣ ያሉ አንድ የቁጫ ተወላጅ እንደሆኑ የሚናገሩ ሰው የቁጫ ህዝብ የማንነቱ ጥያቄዎች እውቅና እንዲሰጣቸው መጠየቅ ከጀመረ ዓመታት ተቆጥረዋል ይላሉ። ከ2005 ዓ.ም ጀምሮ ለዚህ ጥያቄ የቁጫ ህዝብ መፍትሄ ይሰጠው ዘንድ ብርቱ ትግል እንዳካሄድና በአጸፋውም ከግድያ ጀምሮ ብዙ ጉዳት እንደደረሰበትም ያስታውሳሉ። ዛሬም እየተፈጸመ ነው ያሉትን እንዲህ ይገልጹታል። ቆማችሁን በሚል ህዝብ ተወካዮቹን እያሰሩ ናቸው ህዝብ ተወካዮች ቄ ተገዝተ መንግስቱ ገበየው ማሳይቦ ማንዳደው ማርቆስ ናደው እንድሪያ ታፕቲሳ በርገኔ ባሳ አባይነ ገብረ መስቀል ናቸው አሁን ሰሞኑ የታሰሩት ከነዛ ግን ማምር ተገዝተን ና መንግስቱ ገበየው ና ማሳይቦ ማንዳደውን ሶስቱን እኒሁ ሰው እንደሚሉት ታሳሪዎቹ የሚያዙበት ስርዓት የሀገሪቱን ህግጋት ያሟሉ አይደሉም። በእርሳቸው አስተያየት በሥልጣን ላይ ያሉት የአካባቢው ሹማምንት የጠሉትንና ከአካባቢው ህዝብ ጋር የሚግባባና ተሰሚነት ያለውን ሰው አንድ ዳኛ በፈረመበትና ማንኛውንም ሰው ለማሰር በሚያስችል ትእዛዝ እያሳዩ እስሩን እንደሚያካሂዱ ይናገራሉ። ለእስረኞችም ምንም አይነት የፍርድ ቤት ትእዛዝ አይሰጡም። በተመሳሳይ ሁኔታ እንደታሰሩና በዋስ እንደተፈቱ የሚናገሩት አቶ መንግስቱ ገበየሁ የታሰሩበትን አካሄድ በዝርዝር ገልጸዋል። እኔ የታሰርኩት በቁጫ ማነት ጉዳይ ከፌዴሬሽን ምክር ቤት ደብዳቤ አምጥታል ተብዬ ነው የታሰርኩት። እና ደግሞ በዛ ማነት ምክንያት ህዝቡን ትቀሰቅሳለ፣ ገንዘብ ታጣለ ተብዬ ነው የታሰርኩት ወንጀል ያለ ወንጀል ከፌዴሬሽን ለክልል ምክር ቤት የተጻፈውን ደብዳቤ አምጥቷል። ስለዚህ ይህን ደብዳቤ ይዞ ከቀበለ ተገኝቷልና ህዝብን በማንነት ጉዳይ እየቀሰቀሰ ነው፣ የሞተ ነገር መንግስት ምላሽ የማይሰጠው ነገር እየቀሰቀሰ ነው ብሎኝ ነው። በዚህ ሁኔታ ከተያዙ በኋላ ፖሊስ ለፍርድ ቤቱ ምርመራውን ለማጣራት የአስራ አራት ቀን ተጨማሪ ጊዜ እንዲሰጠው መጠየቁን ይናገራሉ። ይሁንና ፖሊስ ለፍርድ ቤቱ በሰጠው ቃል መሰረት ምርመራውን በጊዜው ሊያጣራ ባለመቻሉ ፍርድ ቤቱ በዋስ ከእስር እንደፈታቸው አስረድተዋል። የወረዳውን አስተዳዳሪ አቶ ዴማ ሻራን ይህ እስር በእርግጥ ይካሄድ እንደሆነና ከሆነ ስለምን እንደሚፈጸም በስልክ ጠይቄያቸው ነበረ። ውሸት ነው ማለት ውሸት ነው፣ ሰዎች አልታሰሩም። እኔ መረጃ አለኝ። መቼም እንደዚያ ያለ ነገር እንዳለ ስመለስ ደውልና ማረጋገጥ ይችላለ። ምንም አሁን ግን ያልከው ነገር ውሸት መሆኑን አሁን ገና በቁጫ የማንነት ጥያቄና ይህንኑ ተከትሎ በተለያዩ ወቅቶች ስለተቀሰቀሱ ግጭቶች በሕይወትና በንብረት ላይ ስለደረሱ ጉዳቶች ቪኦኤ ቀደም ሲል የተለያዩ ዘገባዎችን ማቅረቡ አይዘነጋም። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።